ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባ በሉ ታክሲው ሞልቷል ሄኖክ ሰማእግዜር ነኝ ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማም እዚህ ጋቢና አብራኛለች። እንደምናመሻችሁ በዛሬው የጋቢና ጉዞ በዩናይትድ ስቴትስ ምክር ቤት የሚገኘው ውሳኔ 128 ላይ እናተኩራለን። የኢትዮጵያ መንግስትን የሰብአዊ መብት ይዞታ፣ የዲሞክራሲ ስርዓት ግንባታ ሂደት ለማስተካከል ያለመው ረቂቅ ለውሳኔ እንዲቀርብ አንድ ተሰሚነት ያላቸው የኮንግረስ አባል ጠየቁ። የተከበሩ አፈ ጉባኤ፣ ዛሬ ከመካከላችሁ ቁሜ የኢትዮጵያ መንግስት በዜጎቹ ላይ በቀጣይነት እየፈጸመ ያለውን አፈናና የጭካኔ ተግባር ለእናንተ አቀርባለሁ። የኮንግረስ አባላትም በዚህ ረቂቅ ህግ 128 ላይ ድምፅ እንድትሰጡ ተውታለሁ። ኮንግረስማን ማይክ ኮፍማን ናቸው። የኢትዮጵያ መንግስት በበኩሉ ህጉ ፋይዳ የለውም ብሏል። ኢትዮጵያ መንግስት አንድም ጊዜ እንከኔ ለሽ የሰብአዊ ህይወት አያያዛለኝ እንከኔ ለሽ የዲሞክራሲ ስርዓት ግንባታ አለ ብሎ ተመጻድቆ አያቅም። ይህንም ብሎ አያቅም። ጉለቶች አሉ። ጉለቶችን ለማረም የሚደረገው ደግሞ ለማንም የህዝብ ግንኙነት ፍጆታ ተብሎ አይደለም። ለኢትዮጵያ እንደ ሀገር አስፈላጊ ስለሆነ የሰብአዊ ህይወቱ ጉዳይ ለኢትዮጵያ በጣም አስፈላጊ ነው። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አቶ መለስ አለምናቸው ዝርዝሩን ይዘናል። የኢትዮጵያን የእስር ቤት ሁኔታ የሚያስቃኝም ዘገባ አክለናል። በቅሊንጦ ማረሚያ ቤት ውስጥ ያለ ነው። እንደ እስረኛ አይደለም የምንታየው። የምንጠጣ ውሃ በጣም ቆሻሻና የጉድጓድ ውሃ ነው። አቶ ወንድሙ ኢብሳ ናቸው። የሰባት ሰዎች ጠበቃ ናቸው። ሰባት የኦሮሞ አርቲስቶች በተከሰሱበት መዝገብ ላይ የነበረውን ሂደት ይነግሩናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ አብራችሁን ካድ ማስተሻገሩ ዜና እናስቀድም። አጠር ያሉ የምሽቱ ዜናዎችን ልናስደምጣችሁ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኒውዮርክ ከተማ ውስጥ በተከራየው የእቃ መጫኛ መኪና ስምንት ሰዎችን ሆን ብሎ ገጭቶ በመግደል የተወነጀለውን የኡዝቤክስታኑ ተወላጅ በሞት መቀጣት አለበት በሚለው አቋማቸው እንደ ጸኑ ነው። ኪዩባ ጓንታናሞ ቤ በሚገኘው የዩናይትድ ስቴትስ እስር ቤት ማዕከል ይላክ ያሉት ግን ተወት እያደረጉ ናቸው። የኒውዮርኩን አሸባሪ ጓንታናማ ብንልከው በወደድኩ ነገር ግን ያ ሂደት በዩናይትድ ስቴትስ ፍርድ ቤት ቢዳኝ ከሚወስደው ጊዜ አንጻር ሲነጻጸር ረጅም ጊዜ ይሆናል ሲሉ ዛሬ ፕሬዚዳንቱ ተናግረዋል። ደግሞም አሉ ፕሬዚዳንቱ ጨምረው፣ ደግሞም አሰቃቂውን ወንጀሉን በፈጸመበት ቦታ መቆየቱ ተገቢ ይሆናል። የ29 ዓመቱ ሳይፋሎ ሳይፖቭ የፍርድ ሂደት ተፋጥኖ ይከናወን፣ የሞት ቅጣት ይፈረድበት ብለዋል ሳይፖቭ ትላንት ረቡዕ ክስ ተመስርቶበታል ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ በኒውዮርኩ የሽብርተኝነት ጥቃት ሊደርስ የቻለው ተጠርጣሪው በቪዛ ሎተሪ ፕሮግራም ዩናይትድ ስቴትስ መግባት በመቻሉ ነው ሲሉ ከወነጀሉ በኋላ ጉዳዩ ፈጥኖ የፖለቲካ መነጋገሪያ ሆኗል። ፕሬዚዳንቱ የሀገሪቱን የፍትህ ስርዓት ጎታታነቱ አስቂ ነው ብለዋል። ትናንትና ሁለት የወንጀል ክሶች የተመሰረቱበት ሳይፖቭ የማክሰኞውን የሃሎዊን ዓመታዊ በዓል ለጥቃቱ የመረጠው መንገድ ላይ ብዙ ሰው ይኖራል ብሎ በመገመት መሆኑን ለመርማሪዎች ገልጿል። አንድ የተባበሩት መንግስታት የዓለም ጤና ድርጅት ባለስልጣን በጦርነት ምክንያት ከሶስት ነጥብ ሁለት ሚሊዮን በላይ ህዝብ ለከባድ ረሃብ ስለተጋለጠባት የኮንጎ ዲሞክራሲያዊት ሪፐብሊክ ደቡብ ምዕራባዊ ክፍለ ግዛት እያስጠነቀቁ ናቸው። የዓለም የምግብ ፕሮግራም የኮንጎ ተጠሪ ክሎድ ጂፍዳር ህዝቡ የሚፈልገውን ሰላም ነው። ያ ደግሞ ከረዴት ድርጅቶች አያገኘውም ብለዋል። ባለፈው አመት ውስጥ ብቻ ከሶስት ሺህ በላይ ህዝብ ካለቀበት አረመኔያዊ ሁከት ሸሽቶ የተሰደደው የካሳይ ክፍለ ሀገር ህዝብ አንድ ነጥብ አራት ሚሊዮን እንደሚሆን ባለስልጣኑ አመልክተዋል። በስተ መጨረሻም በሚያንማር መሪዋን ሳንሱቺ ወደ ታወቀው የሀገሪቱ ሰሜናዊ ክፍለ ሀገር ራሂኬ ተጉዘዋል። አንሳን ሱቺ የሀገራቸውን የጦር ሰራዊት ከድህጣኑ የሮሂንጃ ሙስሊሞች ላይ ጭካኔ የተመላበት የጥላቻ ዘመቻ ከከፈተው ወዲህ ክፍለ ሀገሩን ሲጎበኙ ይህ ለመጀመሪያ ጊዜያቸው እንደሆነም ተጠቁሟል። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪ የምትከታተሉት የጋቢና ቪዮ ዝግጅታችን ነው። ወደ መጀመሪያው ዘገባችን እናልፋለን። የኢትዮጵያ መንግስትን የሰብአዊ መብት ይዞታ የዲሞክራሲ ስርዓት ግንባታ ሂደት ለማስተካከል ያለመው ረቂቅ ህግ ለውሳኔ እንዲቀርብ አንድ ተሰሚነት ያላቸው የኮንግረስ አባል ጠየቁ። ባለፈው ሐምሌ ወር በህግ አርቃቂው የኮንግረስ የውጭ ጉዳዮች ኮሚቴ ፊት ቀርቦ በሙሉ ድምጽ ወደ ቤቱ ያለፈው ረቂቅ ከሰባ በላይ የሚሆኑ ዴሞክራትና ና ሪፐብሊካኖች ድጋፋቸውን የሰጡበት ነው። ሄኖክ ሰማግዜር ዝርዝሩን ይዟል። በዩናይትድ ስቴትስ ኮንግረስ የውጭ ጉዳይ ኮሚቴ ረጅም ጊዜ ያገለገሉት የኮሎራዶ ኮንግረስማን ማይክ ኮፍማን በትናንትና እለት ለቤቱ ሙሉ ጉባኤ ያሰሙት ንግግር የኢትዮጵያ መንግስት የሰብዓዊ መብት ይዞታን የዘረዘረና የኮንግረስ አባላት ውሳኔ እንዲሰጡበት የጠየቀ ነበር። Mr. Speaker, I rise today to call attention to the government of Ethiopia's continued pattern of repression and violence. የተከበሩ አፈ ጉባኤ ዛሬ በመካከላችሁ ቆሜ የኢትዮጵያ መንግስት በዜጎቹ ላይ በቀጣይነት እየፈጸመ ያለውን አፍናና የጭካኔ ተግባር ለእናንተ አቀርባለሁ። የኮንግረስ አባላትም በዚህ ረቂቅ ሕግ 128 ላይ ድምጽ እንድትሰጡ እወተውታለሁ። በኢትዮጵያ ላይ የቀረበው ውሳኔ 128 በኢትዮጵያ ለሰብአዊ ክብር የቆመ ሁሉን አቀፍ አስተዳደር እንዲኖር ለመደገፍ ይላል በመቅድሙ። ኮንግረስማን ማይክ ኮፍማን ስለ ህጉ እንዲህ ብለዋል፣ ይህ ረቂቅ ህግ የኢትዮጵያ መንግሥት ግልጽና በተግባር ላይ የዋለ አሳታፊ የዲሞክራሲ ስርዓት ለመመስረት ቁርጠኝነት እንዲያሳይ የሚጠይቅ ነው። በተጨማሪም መንግስቱ የዜጎቹን ፍላጎት እንዲያከብር ጥሪ ያቀርባል። በኢትዮጵያ መንግስት ተላልፎ የቆየው የአስቸኳይ ጊዜ አዋጅ እንዲነሳ የሚጠይቁ አንቀጾች ህጉን ጊዜው ያለፈበት ያደርገዋል በሚል የሚሰጡ አስተያየቶችን አስመልክቶ በዛሬ ዕለት ያነጋገርናቸው የኮንግረሱ ሠራተኞች ህጉ ቢነሳም የመብት ጥሰቶቹ አሁንም ቀጥለዋል ብለዋል። ኮንግረስማን ማይክ ኮፍማን ይህንኑ ነው በትናንትናው ዕለት ያስረዱት። ረቂቅ ውሳኔ 128 ድምፅ ይሰጥበት፣ አባላትም ይደግፉት በማለት የተናገሩት። ይህ ረቂቅ በተለይ የኢትዮጵያ መንግሥት ከመጠን ያለፈ ኃይል በመጠቀም ሰላማዊ ሰልፈኞችን መግደሉን እንዲያቆም በጋዜጠኞችና በፖለቲካ ተቃዋሚዎች ላይ የሚፈጽመውን እስራት እንዲገታና ያሰራቸውንም እንዲፈታ የሚጠይቅ ነው። የኢትዮጵያ መንግሥት ይህን ሕግ እንዲያልፍ የተያዘውን ጥረትና ሕጉ ካለፈ የጸጥታ ትብብሬን ከዩናይትድ ስቴትስ ጋር አቆማለሁ በሚል ያስቀመጠው የተባለውን ቅድመ መስፈርት አስመልክቶ መረጃ ደርሶኛል ያሉት ኮንግረስማን ማይክ ኮፍመን መንግስቱ አሰራሩን ለመቀየር የሚያሳየው ተነሳሽነት ስለሌለ አባላቱ በረቂቁ ላይ ውሳኔ እንዲሰጡ ጠይቀዋል። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ማህበረሰብ አባላት መካከል ሕጉ እንዲያልፍ የሚሰራ የኢትዮጵያ አሜሪካ ሲቪክ ጉባኤን ወክለው በኮሎራዶ የሚኖሩት ዲያቆን ዮሴፍ ተፈሪ ሲናገሩ የጸጥታ ኃይሎች የሚፈጽሟቸው የዘፈቀደ እስራቶች፣ ግድያዎችና የማሰቃየት አድራጎቶች በመናገርና በመደራጀት ነጻነቶች የተጣሉ እገዳዎች ስለሚያሳስቧቸው ኢትዮጵያዊ አሜሪካውያኑ ድምጻቸውን ማሰማታቸውን እንደሚቀጥሉ ተናግረዋል። እኛ የምንለው ምንድን ነው? በኢትዮጵያ ውስጥ ያለው ሁኔታ ማንም በመንግስት ደረጃ የሚሰጠው መግለጫ እና ማብራሪያ በትክክለኛ የሚወክል አይደለም። ሁኔታውን ያለው ኢትዮጵያ ውስጥ ያለው ይዘት የሰብአዊ መብት የሌለበት እስር ቤቶች በተቃዋሚ ኃይሎች እና በጋዜጠኞች ነጻ ጋዜጠኞች የሞላ ፍርድ ቤት እስር ቤት ነው። በተጨማሪም ደግሞ በማንኛውም አይነት የሲቪል የሆነ ጉዳይ ላይ በሚመለከት ለሚደረጉ ማንኛውም ሁኔታ በቴሮሪዝም ስም ሁሉን ነገር በዛ አይነት ወንጀል እየተተረጎመ ብዙ ግፍ የሚፈጸምበት ሀገር ስለሆነ ይህንን ነገር ኢንዲፐንደንት የሆነ እንደ ተባበሩት መንግስታት አይነት አጣሪዎች ስታላገኝ ስታልተገኘ ድረስ መንግስት የሚሰጠው ማንኛውም አይነት መግለጫ ተቀባይነት እንደሌለው ነው እኛ የምናስረዳ ያለ ነው። ስለዚህ ለድምፅ ቅረብ ነው እያላችሁ ያላችሁት በትክክል አሁን ይህ ሁኔታ በትክክል ልክ በኮሚቴው ሙሉ ሰፖርት አግኝቶ እንዳለፈ እድል አግኝቶ በሙሉ ምክር ቤት ውስጥ ድምፅ እያገኝ ብለን ነው ጠዋትና ማታ የምንወተው ቦታው ያለ ነው። ተከታዩ ዘገባም ይህንኑ የተመለከተ ይሆናል። ረቂቅ ውሳኔ 128 በአሜሪካ ኮንግረስ የውሳኔ ሀሳብ ቢጸድቅ በኢትዮጵያና በዩናይትድ ስቴትስ መካከል ባለው ግንኙነት ምንም ተጽዕኖ እንደማይኖረው የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አስታወቁ። በመጪው ሳምንት በኢትዮጵያ ኦፊሳላዊ ጉብኝት የሚያደርጉት የኖርዌው ልዑልና ልዕልት በሁለቱ ሀገሮች ግንኙነት አዲስ ምዕራፍ እንደሚከፍቱም ተናግረዋል። መለስካቸው አመሃ ዝርዝራለሁ። የኢትዮጵያው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ኤች አር 128 እየተባለ የሚጠራው አንዳንድ የአሜሪካ ኮንግሬስ አባላት ያረቀቁት የውሳኔ ሐሳብ ቢጸድቅ በሁለቱ ሀገሮች ግንኙነት ላይ አንዳችም ተጽዕኖ አይኖረውም አሉ። አቶ መለስ እንዳብራሩት ኢትዮጵያና ዩናይትድ ስቴትስ ጠንካራ ግንኙነት አላቸው። ግንኙነቶቻቸው ደግሞ ብዙ ዘርፎችና መስኮች አሏቸው። እነዚህ ግንኙነቶች የሚከናወኑት በአንድ ወይንም በሁለት ተቋማት መካከል አይደለም በብዙ የሁለቱ ሀገሮች ተቋማት መካከል ነው ብለዋል። አክለውም የውሳኔ ሀሳብ ረቂቅ መሠረታዊ ስህተቶች አሉት። እንዳቶ መለስ አለም አመለካከት፣ አንደኛ መሬት ላይ ያለውን ሀቅ ያንጸባርቅ። ለምሳሌ የአስቸኳይ ጊዜ አዋጁ ይነሳ ይላል። ሲጀመር የአስቸኳይ ጊዜ አዋጁ መነሳትም ሆነ መጣል የኢትዮጵያ መንግስትና ህዝብ ጉዳይ ነው። ሁለተኛ፣ የአስቸኳይ ጊዜ አዋጁ ከተነሳ ስንት ጊዜው ነው? ሁለተኛ ችግር የዚህ ውሳኔ ሀሳብ መሬት ላይ ያለውን ሀቅ ለማንጸባርቅ ብቻ ሳይሆን ጊዜው ያለፈበት ነው። አንዳንዱ ሀሳብ አንዳንዶቹ ጉዳዮች ከዛሬ ሶስት ዓመት በፊት የተፈቱ ናቸው። ስለዚህ እንደኔ እንደኔ የውሳኔ ሀሳቡን ያጸደቁ ሰዎች በተሳሳተ መረጃ ላይ መሰረት አድርገው ያወጡት የውሳኔ ሀሳብ ነው አስባለሁ። ለማንኛውም ግን ይህ የውሳኔ ሀሳብ ከዚህ በፊት ተዘጋጅተው እንደነበሩት የተለያዩ የኤች አር የውሳኔ ሀሳቦች በሁለቱ ሀገሮች ግንኙነቶች ላይ የሚያመጡት ለውጥ የለም ይላሉ አቶ መለስ አለም። ቁም ነገሩ ምንድን ነው? ይሄ የውሳኔ ሀሳብ ቢወጣ ምንድን ነው በሁለቱ ሀገሮች ላይ ያለው ተጽዕኖ? መልሱ ምንም ነው። ከዚህ በፊት ሌሎች ውሳኔ ሀሳቦች ወጥተዋል፣ ይታወቃሉ። አምና የወጡ የውሳኔ ሀሳቦች ነበሩ። ለምሳሌ አንደኛው የኤች አር ስምንት ስልሳ አንድ የሚባለው ነው። ይሄ በምክር ቤቱ የወጣ ነው። ቀደም ሲልም በሴኔቱ ወጥቶ የነበረ ኤስ አር መቶ ስልሳ ስምንት ይመስለኛል። የሉም እነሱ ስለዚህ ይሄ የውሳኔ ሀሳብ እንደ ሌሎቹ የውሳኔ ሀሳቦች ምንም ተጽዕኖ አያመጣም። የኢትዮጵያ መንግስት አንድም ጊዜ እንከን የለሽ የሰብአዊ መብት አያያዝ አለኝ፣ እንከን የለሽ የዲሞክራሲ ስርዓት ግንባታ አለ ብሎ ተመጻድቆ አያቅም። ይህንን ብሎ አያቅም። ጉድለቶች አሉ። ጉድለቶችን ለማረም የሚደረገው ደግሞ ለማንም የህዝብ ግንኙነት ፍጆታ ተብሎ አይደለም፣ ለኢትዮጵያ እንደ ሀገር አስፈላጊ ስለሆነ ነው። የሰብአዊ መብቱ ጉዳይ ለኢትዮጵያ በጣም አስፈላጊ ነው። አቶ መለስ በሳምንታዊ ጋዜጣዊ መግለጫቸው ላይ ያተኮሩት የኖርዌይ ልዑል ሐኩንና ልዕልት ሜት ማሪት በመጪው ሳምንት ለሶስት ቀናት በኢትዮጵያ ስለሚያደርጉት ኦፊሴላዊ ጉብኝት ነበረ። ልዑሉና ልዕልቲቱ ከአንድ መቶ በላይ የሚሆኑ የንግድና የኢንዱስትሪ መሪዎችን አስከትለው እንደሚመጡ አስታውቀዋል። እስካንዲኔቪያን ከሚባሉት አገሮች ጋር ኢትዮጵያ ያላትን ከስምንት አስርተ ዓመታት በላይ የዘለቀ አዎንታዊ ዲፕሎማሲያዊ ግንኙነት አውጥተው ይህ የአሁኑ የኖርዌይ ንጉሳውያን ቤተሰብ ጉብኝት በሁለቱ ሀገሮች መካከል አዲስ ምዕራፍ ይከፍታል ብለዋል። ኢትዮጵያ ውስጥ ሰፊ የልማት ድጋፍ ይሰጣሉ። በተለይም ከአካባቢ አየር ለውጥ ጋር ከልማት እርዳታ ጋር ከእነዚህ ሀገሮች ጋር እየጠነከረ እየጎረበተ የሄደ ግንኙነት ግንኙነት ነው ያለው። አሁን በአልጋ ወራሹ እና ባለቤታቸው በኩል ኢትዮጵያ ውስጥ የሚደረገው ግንኙነት እንደ ጌም ቼንጀር ወይም ማርሽ የመቀየር አድርገው ተደርጎ ሊወሰድ ይቻላል። ስለዚህ ጉብኝቱ በእኛ እምነት በኢትዮጵያና ኖርዌይ መካከል ባለው ግንኙነት አዲስ ምዕራፍ አዲስ ገጽ ይከፍታል ብለን እናስባለን። በእነሱ በኩልም እንደዚያ አይነት እምነት ነው ያለው በሁለትዮች ብቻ ሳይሆን በክፍለ አህጉራዊ ጉዳዮች ላይ በጋራ ለመስራት ቃል ኪዳን የሚያስሩበት አጋጣሚ ይሆናል ተብሎ ይተሰምናል። ይሁንና በኢትዮጵያና በስካንዲኔቪያ ሀገሮች መካከል አለ ስለሚባለው ሸካራ ዲፕሎማሲያዊ ግንኙነት ከጋዜጠኛ ጥያቄ ተሰንዝሮላቸው ቃል አቀባዩ ምላሽ ሰጥተዋል። እየሻከረ ነው የሚሉት እንግዲህ እሱን መቀበል ይቸግረኛል። አንዳንዶቹ በተለያየ ወቅት ኤምባሲዎች መከፈታቸውን መዘጋታቸውን ከዛ ጋር አያይዘው ያነሳሉ። በአንድ ወቅት ያለ ህጋዊ አግባብ ኢትዮጵያ ውስጥ ገብተው በህግ ጥላ ስር የነበሩ ሰዎች ነበሩ፣ የስዊድን ዜጎች ከነሱ መታሰርጋም እነዚህ በሁለት ሀገሮች ግንኙነት መካከል የሚያጋጥሙ ነገሮች ተዘርገው መወሰዶች መወሰድ አለባቸው። በሁለት ሀገር አለ በሁለት ግለሰቦች መካከል ያሉት ግንኙነቶች እንደዚህ አይነት እንቅፋት ከሌለው ህይወት ያለው ግንኙነትም አይደለም። መታየት ያለበት ትልቁ ስዕል ነው። ኢትዮጵያ ከስካንዲኔቪያን ሀገሮች ጋር ያላት ግንኙነት በጣም መልካም የሚባልና በጋራ ጥቅምና በመከባበር ላይ እየተመሠረተ ነው። የኖርዌው ልዑል ሐኮንና ልዕልት ሜት ማሪት ከጥቅምት 27 እስከ 30 2010 ዓ ም በኢትዮጵያ በሚያደርጉት ኦፊሴላዊ ጉብኝት ከፕሬዚዳንት ዶክተር ሙላቱ ተሾመና ከመንግሥት ከፍተኛ ባለሥልጣናት ጋር እንደሚወያዩ ታውቋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ

Atomida is not a shinace, but si never puxa. I know, cheat, it's a real. It's a bad idea to get it out. a real. na know, cheat. I know, cheat. I know, cheat. I

i i just i just ጋቢና ቪኦኤ ይቀጥላል። ተከታዩ ዘገባችን በእስር ቤት ያለ ይዞታን የሚመረምር ይሆናል። የኦሮምኛ ድምፃዊት ሴና ሰለሞንን ጨምሮ በጋዜጠኝነት ሥራ ላይ የተሰማሩ ሰባት ሰዎች በማረሚያ ቤት ያለውን አያያዛቸውን አስመልክቶ አማረሩ። ከዚህ ማረሚያ ቤት ተርፈን የምንወጣ አይመስለንም ብለዋል ለዳኞች ጽዮን ግርማ ጠበቃቸው ወንድሙ ኤብሳን አነጋግራ ተከታዩን ይዛለች ተከሳሾቹን ወክለው በከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከቀረቡት ጠበቆች አንዱ አቶ ወንድሙ ኤብሳ ለአሜሪካ ድምጽ እንደተናገሩት ሰባቱም ተከሳሾች ድምፃዊ ጸሐፊ ዳይሬክተር በአጠቃላይ በኪነ ጥበብ ስራ ላይ የተሰማሩ አርቲስቶች ናቸው ብለዋል የሰብን ስሜት መግለጽ ነው። ሐዘኑንም ደስታውንም መከራውንም ችግሩንም አጠቃላይ ያለውን ስሜት መግለጽ ነው እና በዚህ ሂደት ላይ የሰሩ የቆዩ ነበሩ እ እንደ አክቲቪስቶችም ወይ ደግሞ እንደ ፖለቲሽያንም የሚንቀሳቀሱ አልነበሩም። በነገሩም ዞሮ ዞሮ በሽብር ተከሰሱ። ሽብር ወንጀል አንቀጽ ስድስት ሀምሳ ሁለት ዘር ሁለት ሺ አንድ ና በአንቀጽ ሀያ ሰባት ነው የተከሰሱ። ለትላንት የተቀጠሩትም በጠበቆቻቸው የቀረበው መቃወሚያ ላይ ብይን ለመስጠት ነበር። ይህን በተመለከተ ፍርድ ቤት ያለውን አቶ ወንድሙ ያብራራሉ። አቶ ለማርያም የሚባል ጠበቃና እኔንም በየግል ነበር ቤተሰብ በተበታተነ ያነጋገረን እኔም የራሴን ለሰባቱ መቃወሚያ አቀረብ አቶ ለማርያም ሰባቱ ያቀረበ ሁለቱንም መቃወሚያዎች አምና ሁለት ሺ ዘጠኝ መጨረሻ ላ ለፍርድ ቤቱ አቀረብን። ፍርድ ቤቱም ትክክል ናቸው ብሎ ተቀበለን። ትላንትና ስንገናኝ ችሎቱ ያውኖ እኛ ያውኖ መቃወሚያቸው ያውኖ ሁለታችን የተለያየ መቃወሚያ ስላቀረባችሁ በማንኛው ላይ ብይን ሰ ብለን ተቸግረን ምንም ነገር ያላንን ማ ሁለታችሁ የማን ነው የምንቀበለው የምል ፍርድ ቤቱ አስገራሚ ጥያቄ ጠይቀን ይ በእለቱ እኳ ተቀብላችሁናል። አንድ ላይ አድርጋችሁን በምትሉ እኛ እጋላል በእለቱ ችሎቱ ከተቀበሉም በኋላ እንደዚህ ማድረጉ የሕግ ድጋፍ የለውም እና ብይኑ ሊሰጠን ይገባናል እና ለመከራከር መኮልን ፍርድ ቤትም ሊሳሳት ይችላል። ደግሞ ፍርድ

ተቀጥረ ማለት ነው፣ ለነገ። በመጨረሻም ተከሳሾቹ በማረሚያ ቤቱ ያለውን አያያዝ በተመለከተ ለፍርድ ቤቱ አቤት ብለዋል ብለዋል አቶ ወንድሙ። በቅሊንጦ ማረሚያ ቤት ውስጥ ያለ ነው እንደ እስረኛ አይደለም የምንታየው። የምንጠጣው ውሃ በጣም ቆሻሻና የጉድጓድ ውሃ ነው። ትላት ጫሉበት መኝታች። ለምሳሌ ሰባተኛው ልጅ ኢልያስ የሚባለው ልጅ ህመም አለ። ይህ አይነት ነገር ሁምትን የሚያስቆጣ ነገር አለበት። አንድ ጠባብ ፍራሽ ላይ ለሁለት ነው የምንተኛው፣ ጎናችን ማገላበጥ አይችልም። አጠቃላይ ለሰው ልጆች ጋቸው መሰረታዊ ነገሮች ህገ መንግስታዊና ሰብአዊ መብቶች የሚያስከብሩ ነገሮች ሙሉ በሙሉ ተመስገናለ። ይሄን ነገር ደግሞ አቤቱታ ለማቅረብ ስንፈልግ ማረሚያ ቤቱ ወታደሮች አይፈቅዱልንም። አሁንም ተስበው ይደርስብናል። አሁንም ይሄንም በመናገራችን የሚከተለ ያለን ጥፋት እናቃለን። እስር ቤት መታሰራችን እንደተጠበቀው ሆኖ ነገር ግን የእስረኛ አያያት እየተደረገልን አይደለም። ግን የሰብአዊ ማብትና ዲሞክራሲያዊ ማብቶች እንደ ህገ መንግስታዊ ማብቶቻችን ተጥሰዋል። አራተኛው ተከሳሽ በበኩሉ ዳኛውንም ጭምር እርስንም ይመለከታል ሲል አቤቱታ አቅርበዋል ብለዋል። ስለዚህ አጠቃላይ ማረሚያ ቤት እስረኛ አያያት በፍጹም ከሰብአዊ አያያዝና ከሰብአዊ መብት ውጪ ነው። እንደ ጠላት የምንታየው እንደ ዜጎች አይደለም የምንታየው። የእርሶ ልጅም የእርሶ ዘመድን እዚህ ቦታ ተከሶ ነገር ሊገባ ይችላል። ማንኛውም ኢትዮጵያዊ ተከሶ ሊገባ ይችላል። የእኛም ትላንትና ሰላማዊ ዜጎች ነበሩ። ተጠርጠሪ ነዚህ የገባ ነው እ የራስን ብቻ አይደለም የምንናገረው ያለው ልጁ ልጅ በመሰረት ደራሲ ነው እና አንድ መጽሐፍ ደርሷል። ደራሴ ብቻ አይደለም አጠቃላይ ሀገርታ ኢትዮጵያ ውስጥ ያሉ ማረሚያ ቤቶች ቂሊንጦ ጨምሮ አያያዛቸው እጅግ በጣም ሆን ተብሎ እስረኞቹን ለማሰቃየት እስረኞቹ ፍርደኛ ሳይሆኑ ለመቅጣት የምደረግ ነው። ውሃው ትላት ትላለው ነው። ውሃው ችግር አለበት፣ መኝታው ችግር አለበት፣ ምግቡ ችግር አለበት። እርሶም ሰው ነዎት፣ እኛም ሰው ነን፣ የሰው ልጆች ነን። እገና እንደምታሰር አይታወቅም። ና እባክዎት ስ ልጆችን በማሰብ እርሶ ልጅ ልዚህ ቦታ ብለን ምን እንደምደርስበት በማሰብ ህግ ማንን እንድጠይቅ ስለምችል እና ይሄ ሰብአዊ ማ እንዲ በአግባቡ እንዲያዝልን የምል የሚል አቤቱታ ነው። ጠንከር ያለ ነው ያቀረበው። ና በጣም ሰፊ እድለሰትትም አቶ ወንድሙ ኢብሳ ደንበኞች ቸው አቤቱታቸውን ካቀረቡ በኋላ እርሳቸውም ጨምረው ለፍርድ ቤቱ ማስረዳታቸውን ተናግረዋል። በየቀኑ ችሎት የሚቀርቡ ተከሳሾች በማረሚያ ቤቶች ውስጥ የሰብአዊ መብት ጥሰት እንደሚፈጸምባቸው እየገለጹ በመሆኑ ፍርድ ቤቱ ጠንከር ያለ እርምጃ እንዲወስድ ጠይቀዋል። ፍርድ ቤቱ በበኩሉ አቤቱታው በጽሁፍ ይቅረብልኝ ሲል አዟል። ይህንንም በጽሁፍ እናቀርባለን ብለዋል። አቶ ወንድሙ ይብሳ ለአሜሪካ ድምጽ፣ ጽዮን ግርማ፣ ዋሽንግተን ዲሲ አቶ ወንድሙን ኢብሳን በዛሬው ዕለት አነጋግረናቸው ነበረ። ፍርድ ቤቱ በጽሁፍ ባዘዘው መሰረት አቤቱታውን በጽሁፍ ማቅረባቸውና የቃል ክርክር ይደረግበት የተባለውን በተመለከተም ጠበቆቹ በጽሁፍ መቃወሚያቸውን እንዳቀረቡ ተከሳሾቹም የእምነት ክህደት ቃላቸውን እንደሰጡ ገልጸው ፍርድ ቤቱ ሁሉንም ክርክር አይቶ ውሳኔ እንደሚሰጥ ለቀጣይ ቀጠሮ አዛውሮታል። ወደ ጫፍ እየደረስን ነው። ግን በኬንያ በኩል አድርገን ነው የምንሰናበታችሁ። በኬንያ ዩኒቨርሲቲ ተማሪዋ በጤና ዙሪያ ለሚደረግ ምርምር የሚረዳ የአንድ መቶ ሺህ ዶላርስ ገንዘብ አሸናፊ ሆናለች። በኬንያና ኢትዮጵያ ድንበር አካባቢ የሚኖሩ ሰዎች በተለይም በወሊድ ጊዜ የሚከሰቱትን የእናቶችና የህጻናት ሞት እነሳ ለሚደረግ ምርምር ነው ገንዘቡ የተመደበው። በተለያዩ መስኮች በአዲስ ፈጠራቸው ካሸነፉት ስምንት የቴክኖሎጂ ፈጣሪዎች ውስጥ አንዷ የሆነችው ዳቦ ከአስርተ ዓመታት በላይ በኬንያ የጤና ሚኒስቴር ውስጥ የሰራች ነች። ባልደረባችን ሶራ አድሮ ያጠናቀረውን ዘገባ መስታወት አድራጋው ይዛለች። ዳሀቦ አዲ ጋልጋሎ በዚህ ዓመት የሳይንስ ምርምር በአፍሪካ ከሚያደርገው ተቋም አሊያንስ ፎር አክስለሬቲንግ ኤክሰለንስ ኢን ሳይንስ ኢን አፍሪካ በመጻረ ቃል ኤኢስኤ ከተባለው የምርምር ተቋም ነው ለጥናቷ ቀጣይ ስራ ገንዘቡን ያሸነፈችው። ለነፍሰ ጡር እናቶች አገልግሎት የሚውል የሚኖሩበትን ቦታ የሚጠቁም መሳሪያን የፈጠረችው አንዲት ነፍሰ ጡር በድንገት ምጥቢያ ጣድፋት የጤና እገዛን ለማግኘት ወደ ጤና ጣቢያ ጥሪ የምታደርግባት ጠቋሚ መሳሪያ። በኬንያ መርሳ ቤት በምትባል መንደር በከብት ማርባት ስራ ላይ ከተሰማሩ ቤተሰብ ነው ደሀቦ የተወለደችው። በአፍሪካ ቀንድ ባሉ ሀገራት በተለይም ከቦታ ቦታ እየተንቀሳቀሱ ለሚኖሩ ሰዎች የተሻለ የጤና አገልግሎት ማግኘት እንዲችሉ ለማድረግ ነው ይህን መሳሪያ ለመፍጠር የተነሳችው። In fact, መርሳ ቤት ካውንቲ በከብት እርባታ ላይ የተሰማሩና ቋሚ መኖሪያ የሌላቸው ሰዎች በርካታ ናቸው። ለእነዚህ ሰዎች የጤና አገልግሎት የሚሰጡ ሰራተኞች ግን በጣም ጥቂት ናቸው። የመርሳ ቤት መንደር ከመላው ኬንያ ጋር ሲወዳደር በወሊድ ጊዜ የሚከሰቱ የእናቶችና የሕጻናት ሞት ቁጥር ከፍተኛውን የሚይዘው። የሞት ቁጥሩን ከሚጨምሩት ምክንያቶች አንዱና ዋነኛው ነፍሰ ጡሮች በየጊዜው የልጃቸውንና የራሳቸውን ጤንነት የሚከታተሉበት ምርመራ ባለመኖሩ ነው። ለነፍሰ ጡሮች የጤና ክትትል የሚረዱት በቅርብ ርቀት ጤና ጣቢያዎች የሉም። ድሃቦው እንደ አውሮፓውያን አቆጣጠር በ2015 በኬንያ በሚገኝ ከፍተኛ ሆስፒታል ሕክምና በሚያገኙ እናቶች ላይ ጥናት አካሄዳ ነበር። በጥናቷም በአንድ ዓመት ጊዜ ውስጥ ከ1042 ወላድ እናቶች መካከል 116 የሚሆኑት በወሊድ ጊዜ ልጆቻቸውን እንዳጡ ተረድታለች። ከእነዚህ 116 እናቶች መካከል 40 በመቶ የሚሆኑት በርግዝና ጊዜ ማድረግ የሚገባቸውን የጤና ክትትል በቦታ ርቀት ሳቢያ ማድረግ ያልቻሉ ናቸው። ከዛ በኋላ ነው እንግዲህ በየመኖሪያቸው በመጓዝ ሕክምናቸውን የሚከታተል ተንቀሳቃሽ የሕክምና ዘዴ መኖር እንዳለበት የተረዳሁት። እናም የጤና ባለሙያዎቹ ነፍሰ ጡሮቹን በቀላሉ የት ቦታ እንዳሉ በሚጠቁመው መሳሪያ በመታገዝ ምርመራ ማድረግ ይችላሉ። በቅርበት የሚገኙ በበጎ ፈቃደኝነት ሕክምና ለመስጠት ለሚፈልጉ የጤና ባለሙያዎችም ይህ መሳሪያ መኖሩ እንዲሳተፉ ያበረታታል። በፀሐይ ብርሃን የሚሰራው ይህ የደሃቦ አዲስ ጠቋሚ መሳሪያ በሳንቲም መጠን የተሰራና በቀላሉ እንደ እጅ አምባር የሚጠለቅ ነው። በደሃቦ የሚመራው ቡድን ማዕከሉን ናይሮቢ በሚገኘው አጠቃላይ ሆስፒታል አድርጎ በስፋት በመርሳ ቤት መንደርና በ160 ኪሎ ሜትር ርቀት ላይ ለሚገኙ የአካባቢ መንደሮች አገልግሎት መስጠት እንዲችል ታቅዷል። በእቅዱ መሰረት በመጀመሪያዎቹ ሁለት አመታት ውስጥ እስከ 200 እናቶችን በዚህ መ መሳሪያ በመታገዝ የሕክምና ክትትል እንዲያገኙ ማድረግ ነው። የዛሬው የጋቢና ቪዮ ጉዞአችን በዚሁ ተጠናቋል። በፌስቡክ አት ቪዮ አማሐሪክ ላይ እንደዚሁ በትዊተርም ሀሽታግ ጋቢና ቪዮ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ኖክ ሰማ ግዜርነን። ዝግጅታችንን በቴክኒክ ሲያቀነባብር የቆየው ሞክቢል ያበሮ ነው። ሰሞኑ ደግሞ ኦልዲስ በት ጉዲስ የተባሉትን ሙዚቃዎች ሲመርጥልን የቆየው ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት።